እንኳን ደህና መጣችሁ እላለሁ። እዚህ ያላችሁትን በአዳራሽ ውስጥ እንዲሁም የምትመለከቱት የምትከታተሉት ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ ደግሞ በሰላም በጤና ከእግሩ ስር ቁጭ ብለን እንደዚህ በእውነት በነፃነት እንድናመልከው ቃሉ እንድናስተውል ሌላ እድል ስለሰጠን እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ዛሬ ክፍል አራትን የምንመለከት ይሆናል። ዋናው ትልቁ ርዕስ መለኮት ይላል። በዚህ ትምህርት ውስጥ ብዙ ሀሳቦች ቢኖሩም እያንዳንዱን መልዕክት ግን በደንብ ልታገኙ የምትችሉት መጽሐፉን ስታነቡ ነው እና በአማርኛም በኦሮምኛም የተዘጋጀ ስለሆነ የእግዚአብሔር ፍቃድ ከሆነ ከፊታችን ካሉት ጥቂት የአገልግሎት እዚህ ከምንጨርሰው የአገልግሎት ቀናት በኋላ እሁድ ቀን ጀምሮ መጽሐፉን ማግኘት እንችላለን እና ያንን እንድታጠኑ እንድታነቡ አበረታታችኋለሁ። እንግዲህ ዛሬ ክፍል አራት ነው የምንመለከተው። እጅግ በጣም ትልቅ ርዕስና በጸሎት ደግሞ እያስተዋልን እንደው ከንድፈ ሀሳብ ቴዎሪ ከሚባለውም ያለፈ ነገር ስለሆነ እየጸለይን እንድንሰማ በተለያየ ጊዜ ደግሞ ቪዲዮንም በምንመለከትበት ጊዜ ትምህርቱን በእውነት አምላክ በተለየ ሁኔታ እንዲያስተምረን እየተማጸንን እንድናጠና አደራ አላችኋለሁ። ና ጸሎት አድርገን እንጀምራለን። የዛሬውንም ሁላችንም ራሶቻችንን ዝቅ እናድርግ፣ ዓይኖቻችንን ለእግዚአብሔር ክብር ጨፍነን እንጸልይ። የዘላለም አባት ቅዱስ እግዚአብሔር በላይ በሰማይ ያለህ፣ ምድርን የእግር መረገጫ አደረግ፣ የማትቀየር የማትለወጥ አልፋና ኦሜጋ፣ ፊተኛና መጨረሻ እኔ ነኝ አልክ፣ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ረድተን አግዘን፣ እንደገና ዛሬ በአራተኛው ክፍለ ጊዜ በሰላም እንድንገናኝ ቃል እንድናጠና ስለረዳህን ተመስገን። እነሆ የሆነ ሁሉ ከአንተ ነው የሆነ ሁሉ በአንተ ነው። የሆነ ሁሉ ለአንተ ነው። ስለዚህ ክብሩን ምስጋናውን ጠቅልለን እንሰጣለን። ዛሬም ጌታ ሆይ እኔን ከመስቀሉ ጀርባ እንድትሸሽገኝ፣ በስንጣቃው ዓለት ውስጥ እንድትሰውረኝ እባክ። ይሄ አፈር ይሄ ስጋ ምንም የሚጠቅም የሚናገረው ነገር የለም። አንተ ግን ሕያው የማትሞት ዘላለማዊ አምላክ ብትናገር ሕይወት ትሰጣለ ብትናገር የሞተውን ታስነሳለ፣ ብትናገር ታጽናናለ፣ ብትናገር የታመመውን ትፈውሳለ። ስለዚህ ማጸናሃለሁ በሙላት በዚህ ስፍራ ተገኝ፣ ቃልን ክፈትልን፣ አእምሯችንንም ክፈትልን። ከሁሉ በላይ ጌታ ሆይ የጭንቅላት እውቀት ሳይሆን በመንፈስህ እንድንሞላ ኃይልን እንድንታጠቅ አንተን እንድንመስል እንድትረዳን እንጸልያለን። ስለ ሰማን ተመስገን። በጌታችን በኢየሱስ ክርስቶስ አሜን። እንግዲህ ክፍል አራት የመንፈስ ቅዱስ ግላዊ ማንነትና ሙሉ መለኮታዊነት ይላል። ይሄ ክፍል አራት ሆኖ የመጀመሪያው ደግሞ ክፍል ነው። ሁለተኛውን ነገ እናያለን። ልክ በዚህ ርዕስ ሰፊ ስለሆነ ሁለት ክፍለ ጊዜ ይወስዳል። ስለዚህ ዛሬ የመጀመሪያውን እንመለከታለን። በአራተኛው ክፍል የመጀመሪያው ሀሳብ ዛሬ ምን እንደሆነ እናያለን ማለት ነው። እንግዲህ በመጽሐፍ ቅዱስ ላይ ሰዎች ይህንን በሚመለከቱበት ጊዜ ወይም ስለ መንፈስ ቅዱስ ሲሰሙ ብዙ ጊዜ በአእምሯቸው የሚሳል ነገር አለ። በአብዛኛዎቹ ሰዎች እሱም ግላዊ ማንነት የሌለው ፐርሰናሊቲ ወይም ግለሰብ ሊባል የማይችል አካል የሌለው አድርገው ይወስዱታል። እንደውም በቃ እንደ በእግዚአብሔር ዙፋን ላይ እንደተገጠመ አንድ ኃይል አድርገው ይስሉታል። ወይም ከሰማይ ጋር ግንኙነት እንድናደርግ ብቻ የሚረዳ አንድ መረብ አለ አይደል? ልክ እንደ ኢንተርኔት መረብ አይነት እንደዛ ይወስዱታል። አዎ፣ እግዚአብሔር መንፈስ ቅዱስ ትልቁ ከእግዚአብሔር ጋር ግንኙነት የምናደርግበት መስመር ነው። ይሄ የማይታበል ሐቅ ነው። ነገር ግን ዛሬ እንደምንመለከተው ከዛም ቀጥሎ፣ ሁሌም ስናጠና የምናገኘው እርሱ ግን አሁን ከተባለው ከምናስበውም እጅግ የላቀ ኃይል ያለው ከግንኙነት መስመር ባለፈም ብዙ ስራ የሚሰራ እንደሆነ እንመለከታለን። እንግዲህ በጌታችን ኢየሱስ ክርስቶስ የጥምቀት መመሪያ በማቴዎስ 28 ላይ በታላቁ ተልእኮ ውስጥ እንደተቀመጠው እንዲሁም በሐዋርያት ቡራኬ ሐዋርያቶች ደጋግመው እንደሚናገሩት መንፈስ ቅዱስ በሶስተኛ ደረጃ የተቀመጠ ነው። አብ ወልድና መንፈስ ቅዱስ ሂዱ ያዘዝኳቸውን እንዲጠብቁ እያስተማራችኋቸው አሕዛብን ደቀ መዛሙርት አድርጎ አጥምቋቸው በአብ በወልድ በመንፈስ ቅዱስ ይላል። ሐዋርያትም ይህንን ቡራኬ ለቤተ ክርስቲያን ሲሰጡ ወይም ቃሉን ለሚያነቡ ሲናገሩ የጌታችን የእግዚአብሔር ፍቅር፣ የክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከስንቶቻችሁ፣ ከሁላችሁ ጋር ይሆን ይላል እና በሶስተኛ ደረጃ ስላስቀመጡት የመንፈስ ቅዱስ አስፈላጊነት ከአብ ወይም ከወልድ ያነሰ አድርጎ የመመልከት ዝንባሌ ያለ ወይም ስለ ማንነቱ ከተገለጸ በኋላ ብቻ በጌታችንም ከተነገረ በኋላ ብቻ በድህነት እቅድ ውስጥ መሳተፍ የጀመረ ተደርጎ ይወሰዳል። ነገር ግን ዛሬ እንደምናየው አስቀድሞ ከብሉይ ኪዳን ጀምሮ ያውም ከዘፍጥረት መጽሐፍ ምዕራፍ አንድ ጀምሮ መንፈስ ቅዱስ በፍጥረትም በድነትም እቅድና ትግበራ ላይ በጣም ንቁ የመለኮት አካል ሆኖ ተሳታፊ እንደነበረ እናለን። እንግዲህ ትላንትናና ከትላንት ወዲያ ማለትም በክፍል ሶስትና ሁለት ስለ ወልድ በተለይ ከአብ ጋር ስላለው ግንኙነት ተመልክተናል። ዛሬ ደግሞ ወልድና መንፈስ ቅዱስ የሚጋራቸው ወይም አብረው የሚጋራቸው ባህርያቶች ምን እንደሆኑ እናያለን። እንግዲህ ሁላችንም እንደምናውቀው ስለ መሲሁ ስለ ወልድ ወደ ምድር መምጣትና ሞት ተጽፏል። አስቀድሞ በሕግ በትንቢት ስለ ወልድ ተተንብዋል። በተለይ በመስዋዕት ስርዓት እንደ ፋሲካ ባሉ በዓላት በጥላና በምሳሌ ውስጥ ለሺህ ዘመናት የዚህ የእግዚአብሔር በግ አንድ ቀን መምጣትና የዓለምን ኃጢአት ሁሉ የማስወገድ ያ ትልቁ ትንቢት በነቢያት እየተነገረ ነበር። ከሙሴ ጀምሮ ዘሌዋውያን፣ ዘኁልቁ፣ ዘዳግም ላይ እነዚህን በርካታ ጥቅሶች እናገኛለን። ይህ የማይታበላቅ ነው። ይህን ሁሉም ይስማማል። እሱ ሳይተነበይ እሱ ተስፋ ሳይሰጥ አልመጣም እና ሁሉም ከሩቅ እያዩት ምን ይሉ ነበረ? ይጠባበቁት ነበረ እሱን እንደው መጽሐፍ ቅዱስ ሲናገር ይሳለሙት ነበር ይላል። በተመሳሳይ መልኩ ወገኖቼ፣ በጣም የሚደንቀው ስለ መንፈስ ቅዱስም እንዲሁ በሕግና በትንቢት አስቀድሞ ምን ተብሏል ተነግሯል። እሱ እጅግ ታላቅ ስጦታ ሆኖ በአዲስ ኪዳን ቤተ ክርስቲያን ዘመን እንደሚመጣ በሕግ በትንቢት በጥላ በምሳሌ አስቀድሞ ተገልጦ ነበር። በታሪክ ውስጥ ደግሞ ይህ የተነገረው ትንቢት በጴንጤቆስጤ ቀን ምን አለ? ተፈጸመ። ዘጸአት 23 16 የመጀመሪያውን ጥቅስ ከዚህ ጋር ተይዞ ስንመለከት እንዲህ ይላል በእርሻም የምትዘራትን የፍሬህን በኩራት የመከር በዓል፣ የምን በዓል? የመከር በዓል። ዓመቱም ሳያልቅ ፍሬህን ከእርሻ ባከማቸ ጊዜ የመክተቻውን በዓል ጠብቅ። የመከር በዓልን ጠብቅ። የመክተቻውን በዓል ጠብቅ። መከር ይኖራል። ታጭዳለ። ያጨዳ ጊዜ አለ። ከዛ ግን የመጀመሪያው ልክ ከአስራት በኩራቱ ወይም ከመቶ አስሩ ለእግዚአብሔር እንደሚገባ፣ ከአስር አንዱ ለእግዚአብሔር እንደሚገባ ከምትሰበስበው መከር የመጀመሪያው ለአምላክ ነው የሚለው ይሄ የጴንጤቆስጤ በዓል እግዚአብሔር በሙሴ በትእዛዝ ይሰጠበት እንደሆነ እናያለን። በተለይ አሁንም ወልድና መንፈስ ቅዱስን የሚያመሳስለውን ትንቢት ስንመለከት ዘለዋውያን 23 15 እንዲህ ይላል። ዘለዋውያን 23 15 እስከ 16 የወዘወዛችሁትን ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ፍጹም ሰባት ጊዜ ሰባት ቀን ቁጠሩ። ሰባት ጊዜ ሰባት 49 ይመጣል። እስከ ሰባተኛ ሰንበት ማግስት ድረስ አምሳ ቀን ቁጠሩ። አያችሁ? የአምሳኛ ቀን ይመጣል። አዲሱንም የእህል ቁርባን ወደ እግዚአብሔር ምን በሉ አቅርቡ። ከፋሲካ በኋላ 50 ቀን ተቆጥሮ የሚመጣው ሰባት ጊዜ ሰባት ሰንበት ቀጥሎ ያለው ቀን የጴንጤቆስጤ ያ የመከር በዓል ነው። አሁን ይሄ ከጌታችን ሕይወት ጋር እንዴት ያገናኘዋል? አሁን በደንብ እንድታስቡ እፈልጋለሁ። በዘጻት 34 22፣ ለምጽፉ ሰዎች መጻፍ ትችላላችሁ። ዘጻት 34 22 የሰባቱንም ሱባኤ በዓል ታደርጋለ። እርሱም የስንዴ መከር በኩራት ነው። በአመቱም ፍጻሜ የመክተቻ በዓል ታደርጋለ። ያ የመክተቻ በዓል ያ የመከር በዓል ያ ምሳሌ ያ ጥላ በብሉ ኪዳን የነበረው በዓል ፍጻሜ አግኝቷል ወይ? ይሄ እግዚአብሔር በሙሴ አማካኝነት የሰጠው ሕግ ሳይፈጸም እንደገና በኢዮኤል ሌላ ትንቢት ተጨመረበት። ልክ ነቢያት ታናናሽም ታላላቅም የሚባሉ ወይም ትንሽ የጻፉ እና ብዙም የጻፉት ነቢያቶች ስለ ወልድ እንደተናገሩ ስለ መንፈስ ቅዱስ የተናገረ ዋናው ከኢዮኤል ይጠቀሳል። ኢዮኤል 228 እንዲህ ይላል፣ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ጊዜ አለ ከዚህ በኋላ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ። አንዱ መጥቶ የሚሰራው የትንቢት መንፈስን በህዝቡ ዘንድ ማድረግ ነው። ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። መጥቶ የሚሰራው ስራ በቤተ ክርስቲያን ውስጥ የሚፈጽመው ያ አንዱ መንፈስ የሚሰጠው ስጦታ ምን እንደሆነ ያስተምራል። ህልም፣ ራእይ፣ ትንቢት ደግሞ በዚህ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ። በዚያ ወራት፣ በዚያ የመከር ጊዜ፣ በዛ ዘመን በዚህ በኢዮኤል ምዕራፍ ሁለት ትንሽ ወደ ላይ ሄዳችሁ ቁጥር 23 ስትመለከቱ እናንተ የጽዮን ልጆች ይላል አምላካችሁ፣ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋል እና እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና እና በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ። ይሄ እንደው በቃ እርጥበትን ካዘለ ደመና የሚመጣው ዝናብ ብቻ ነው የሰውን እልል የሚያስብለው ደስ የሚያሰኘው ወይስ ከዛ ያለፈ ነገር ነው? ትርጉሙ እንግዲህ አንድ ዘር ከተዘራ በኋላ ከምድር ወጥቶ ፍሬ እንዲያፈራ የሚያደርገው ምንድን ነው? ያ ተፈጥሮዊ ዝናብ ነው። እንዲሁም ጌታችን ኢየሱስ ክርስቶስ በምድር ላይ እየዞረ የሰራውን የዘራውን የሕይወት ቃል ወደ ፍሬ የሚያመጣው ይህ መንፈሳዊ ዝናብ ነው ተተነበየ ስለዚህ መንፈስ ቅዱስ እንደ ተተነበየው በጴንጤቆስቴ ቀን በአዋርያ ሥራ ምዕራፍ ሁለት እንደመጣ እናያለ። ያም የመጀመሪያው የመከር በኩራት ነው። አሁን ዘመንን አውቆ መኖር በጣም ወሳኝ ነው ወገኖቼ። መጽሐፍ ቅዱስ ሲናገር ምን ይላል? ሰለሞን ከፀሐይ በታች ላለው ነገር ሁሉ ምን አለው? ጊዜ አለው። እንኳን ለአምላክ መንፈስ መምጣት ቀርቶ ለሁሉም ነገር ምን አለው? ጊዜ አለው። አምላክ በመለኮታዊ ሰዓቱ እቅዱ እያንዳንዱን ነገር ይተከብራል። ስለዚህ ጊዜውን መዋጀት አለብን አለ እንዴ። ዘመኑን ምን በሉ ዋጁ። እንደ ጊዜው ምን በሉ ተመላለሱ መጽሐፍ ቅዱስ ሲናገር እንደም ከእንቅልፍ የምትነቁበት ሰዓት አሁን እንደደረሰ ዘመኑ ምን በሉ እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ምን ብሏል ቀርቧልና። የፊተኛው ዝናብ በጴንቴኮስቴ ቀን ሆነ። አምላክ ግን አሁንም በትንቢት የኋለኛውን ዝናብ አዝንቦላቸዋል ብሎ ይናገራል። የሚፈጸምበት ጊዜ ላይ ነው። በተለይ በዘካርያስ ምዕራፍ 10 ቁጥር 1 ላይ እዚህ ጋር ባታዩም ቃሉን ታስታውሳላችሁ። በኋላኛው ዝናብ ጊዜ ለሁሉም ነገር ጊዜ አለው አይደል? በኋላኛው ዝናብ ጊዜ ዝናብን ከእግዚአብሔር ዘንድ ምን በሉ ጠይቁ፣ ወይም ለምን። እግዚአብሔርም መብረቅን ነጎድጓድን ያደርጋል ያዘንብ። በመዝሙር 119 ላይ አይደል፣ ቁጥር 126 የእግዚአብሔር የሥራ ጊዜ ነው። ሕግን ምን አሉት? ሻሩት። አሁን ዓለም ወደ አጨዳ ዓለም የመጨረሻ ዘመን ላይ እንደደረሰች እናውቃለን። ያ የመከር ጊዜ እንደሆነ እናለን። ግን ያንን የመጨረሻውን ከመረዳታችን በፊት ከፊት ጀምሮ የነበረውን የመጀመሪያውን ዝናብ እንመልከት። አሁንም ወልድና መንፈስ ቅዱስ የሚጋራቸው ባህሪያት ዮሐንስ 14 26 አብ በስሜ የሚልከው ግን አያቸው። ይህ ራሱ ትንቢት ነው ሲናገር ጌታችን ኢየሱስ ክርስቶስ ነው የሚናገረው። መንፈስ ቅዱስ የሆነው አጽናኝ፣ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ጌታችን የመለኮት ሙላት ያለበት በዛ በመንፈስ ቅዱስ ስጦታ ይመጣል። እንደ ኢዮኤል ተነበየ ይላካል። አጽናኝ ነው፣ በደንብ እናየዋለን። ሁሉን ያስተምራል፣ ያሳስባል፣ ያስታውሳል። የረሳ ነው ነገር ካለ ይሄ እንግዲህ ተስፋ ለቆረጡት ጌታ ሊሄድ ነው። ሞታለው በሶስተኛው ቀን እነሳለው ሲል ደቀ መዛሙር ተስፋ ቆርጦ ቆዝሞ ለነበሩት የሚያጽናና ቃል ነው። አጽናኝ ነው። እግዚአብሔር የተመሰገነ ይሁን። ዛሬም በመንፈሳዊ ሕይወት ቁዘማ ካለ፣ በዚህ ዓለም ላይ በገጠመን ፈተና ቁዘማ፣ በተለያየ ጉዳይ ሐዘን ካለ የሚያጽናና መንፈስ ዛሬ አለ። ወገኖች ይሄ እንደው ሀሳብ ብቻ ተለዋውጠን የምንሄድበት እንደው ነገሩ እንደዚህ ነው ብለን አጽንተን አንድ የሆነ የመጣ ትምህርት ስላለን ለዛ መልሰተን የምንሄድበት አይደለም። ይህ ህይወት ነው። ይህ የእግዚአብሔር ቃል ዛሬም የሚሰራ ስለዚህ፣ ትንቢት ተናገረ ጌታ፣ እንደገናም ደገመ ሐዋርያ ስራ አንድ ከሞቱ ከተነሳ በኋላ ጌታ ከማድረጉ በፊት ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዛቸው። ሐዋርያት ስራ 1 ቁጥር 4 እስከ 5። ነገር ግን እንዲህ አለ፣ ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል የትንቢት ቃል ማለት እንችላለን ምን በሉ ጠብቁ። ብዙ ጊዜ መጠበቅ ነው የእኛ ችግር፣ መጠበቅ በትዕግስት ለሁሉም ነገር ጊዜ ስላለው መጠበቅ ያዋጣል። ዮሐንስ በውሃ አጥምቆ ነበረና፣ እናንተ ግን ከጥቂት ቀን በኋላ በምን ትጠመቃላችሁ? በመንፈስ ቅዱስ። አስቀድሞ በዘጽአት እነ ሙሴ ተናገሩ። እነ ኢዮኤል ተቀብሎ በደንብ ግልጽ አድርገው ተናገሩ። ጌታም ከመሞቱ በፊት ተናገር። አሁን ሞትን ድል አድርጎ ተነሳ። አሁን ያ ትንቢት ሊፈጸም ስንት ቀን ቀረው? ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችኋል። ምንድን ነው የሚያደርገው? በወረደ ጊዜ ቁጥር ስምንት ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እግዚአብሔር የተመሰገነ ይሁን። ከላይ የሚመጣ የላይ ኃይል፣ ከላይ የሚመጣ አስተማሪ፣ አጽናኝ ከዛ እንዲህ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ምስክርነት ካቃተን የመንፈስ ቅዱስ እጦት አለ ማለት ነው። መንፈስ ቅዱስ ደግሞ በእኛ ውስጥ እንዳይኖር የሚያደርገው ኃጢአት እንደሆነ አለመታዘዝ እንደሆነ ተመልክተናል። ምስክሮቼ ትሆናላችሁ። የእግዚአብሔር ልጆች በመንፈስ የሚመሩ እንደሆኑ ተመልክተናል፣ በሮሜ መጽሐፍ መልእክት ያለው ይሄ እንግዲህ ትንቢቱ ሊፈጸም ጥቂት ቀን እንደቀረ ይናገራል። ስለዚህ ያ በዓለ ሃምሳው ቀን መጣ። አምሳኛው ቀን የተነገረው በበዓል በጥላ በምሳሌ ለሺህ ዘመናት ሲጠበቅ የነበሩ፣ ይህም ባህሪ ከልጅ ጋር መንፈስ ቅዱስን ያመሳስሏል። ሐዋርያት ሥራ ምዕራፍ ሁለት ቁጥር አንድ እንዲህ አለ። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ። አያችሁ እኔና አብ ስንት ነን አለ ክርስቶስ፣ አንድ ነን ጸለየ። ዮሐንስ 17 እኔና አንተ አንድ እንደሆነ እነሱ ምን ይሆኑ ዘንድ አንድ ይሆኑ ዘንድ። አንድነት ባለበት ስፍራ ነው የሚመጣው፣ ነው የሚሰራው፣ ነው ኃይሉን የሚገልጸው መንፈስ ቅዱስ። ስለዚህ ቀጥሎ እንደምናየው በዚህ አይነት ሁኔታ ራሱን ሊገልጦ ወደደ። ሁሌም ግን የግድ እንደዚህ መሆን አለበት ማለት አይደለም። በኋላ እናየዋለን። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጦም የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩዋቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀምር። ከዚህ በፊት ተናግረው በማያውቁት አዲስ ልሳን አዲስ ቋንቋ መናገር ጀመሩ። እንደምታውቁት የእግዚአብሔርን ድንቅ ስራ ሰው በሚሰማው ቋንቋ ሲናገሩ እንሰማቸዋለን አሉ የሰሟቸው ሰዎች። እንጂ ዛሬ ሰዎች ብዙ ልሳን ብለው ሰው የማይሰማው እንግዲህ፣ ግልፁን መናገር አለብን። እግዚአብሔርም የማያውቀው ቋንቋም ያልሆነ ነገር አይደለም። ልሳን ማለት ልሳን ማለት ከዚህ በፊት ሰውየው ተናግሮ የማያውቀው ነገር ግን በዚህ ምድር ላይ ያለ አንድ ቋንቋ፣ ከዛም ደግሞ አድማጩ ሰምቶ የሚረዳው እንደሆነ እንመለከታለን። ለነገሩ ዛሬ ዋናው ትኩረታችን እሱ አይደለም ከዚህ ጋር ተያይዞ ቀረበ እንጂ እና ሰዎች ጠዋት ሶስት ሰዓት ላይ ነው ይህንን የመንፈስ ቅዱስ መገለጥ ስካር ብለው ወሰዱ እና የጉሽ ወይን ጠጅ ጠጥተው ነው ጉሽ ወይን የሚባለው በጣም አዲስ የተጠመቀ ጠጅ ማለት ከዛ ጴጥሮስ ተነስቶ እንዲህ አለ እናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ ሶስተኛ ሰዓት ነውና። ነገር ግን ይህ በነብዩ በኢዮኤል የተባለው ነው። ቅድም ኢዮኤልን አይተናል፣ አላየንም? አይተናል። በነብዩ በኢዮኤል የተባለው ነው፣ የተተነበየው ነው፣ አስቀድሞ የተነገረ ነው። በጥላ በምሳሌ በበዓል ሲታይ ሲነገር፣ የእግዚአብሔር ሕዝብ እንዲጠባበቅ የተነገረ ነው። የእግዚአብሔርን መንፈስ ሌላ መንፈስ ማለት መሳደብ ማለት ይቅር የማይባል ኃጢአት እንደሆነ መጽሐፍ ቅዱስ ያስተምራል። ይህን ነገር እንመለከታለን። የመንፈስ ቅዱስ ስራን የምን ስራ ነው አሉ? የስጋር ስራ እነዚህ ፈሪሳውያን ናቸው። እነዚህ ንስሃ ለመግባት ያልወደዱ ሕዝቡ በዛ ተመስጦ አዲስ ቋንቋ ሲናገሩ እንደ ይሄ የሚገርም ነገር ነው ብለው ልባቸው ለመለኮት ለመንፈስ ቅዱስ ሀሳብ ለመሰጠት ሲጀምር፣ ሴጣን ይህንን አይቶ በፈሪሳውያን ልብ ብና ገባ። አይ እነዚህ ሰክረው እኮ ነው፣ ሂዱ ይህን በሏቸው። ዛሬም የእግዚአብሔር ስራ ሲሰራ፣ እውነተኛው ስራ ሲሰራ፣ እንደዛ ሊባል ይችላል። ጌታን ለነገሩ ባሪያ ከጌታው ምን አይልም አይበልጥም ምንድን ነው ያሉት? ጌታ አንተ ሳምራዊ ነህ፣ እንደውም አሁን ጋኔን እንዳለብህ እንመሰክራለን አሉት። በብኤል ዘቡል አጋንንትን ያወጣል አሉ። ኖ እኔ በእግዚአብሔር መንፈስ ነው ማወጣ አለ ክርስቶስ። ስለዚህ ትልቁ አደጋ የእግዚአብሔርን መንፈስ መሳደብ፣ የእግዚአብሔርን መንፈስ መክፋት፣ አለመቀበል ለንሳ የሚወቅስን የመንፈስን ሀሳብ ወግድ ማለት አልፎ ተርፎ የሴጣን መንፈስ ነው ማለት ልክ ክርስቶስን እንዳሉት ከዚህ ጋር ታይዞ ነገ እንመለከታለን። ያለውና ይቅር የማይባለው ኃጢአት ምንድን ነው? ማ ነው? ጴጥሮስ ቀጠለ። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል። ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ። ጎበዞቻችሁም ራእይ ያያሉ። ቃል በቃል መጽሐፍ ቅዱስ ገልጦ አይደለም ወገኖች። የመንፈስ ቅዱስ እኔ የነገርኳችሁን ምን ይላል አለ ክርስቶስ፣ ያስታውሳችኋል። ምን ይላችኋል? ያሳስባችኋል። ለዚህ ከሆነ መጽሐፍ ቅዱስ በገዢዎች ፊት የምትቀርቡበት ቀን ይመጣል። አይደል እንዴ? ለምታምኑት ሁሉ ምክንያት መስጠት የሚገባን ጊዜ ይመጣል። ነገር ግን ምን መናገር እንደሚገባችሁ ምን አትበሉ፣ አትጨነቁ፣ ያን የምትናገሩት ይሰጣችኋል። እናንተ ሳትሆኑ የሚናገረው ማን ነው በእናንተ ዘንድ የሚኖረው መንፈስ ነው። ይሄ የሚያጽናና ቃል ነው። እግዚአብሔር ስጠን። ክብር ለእግዚአብሔር ይሁን። ስለዚህ ፍጹም በሱ ላይ ጥገኛ መሆን መደገፍ ያስፈልጋል። ጴጥሮስ ይህን ነው ሳይወላውል ሳይንተባተው የአምላክን ቃል እየጠቀሰ አስረድም። ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ ያለ ልዩነት፣ በሚጠባበቁት ላይ ሁሉ ራሳቸውን ቀድሰው አምላክ እንደሚፈልገው ራሳቸውን ለሱ በሚሰጡት ላይ ሁሉም ዛሬም ይፈሳል። ወንዶችና ሴቶች ልጆቻቸውም ትንቢት ይናገራሉ፣ ጎበዞቻቸውም ራእይ ያያሉ፣ ሽማግሌዎቻቸውም ሕልም ያልማሉ። ደግሞ በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ ተብሎ የተጻፈ ነው የተፈጸመው። እንግዲህ ይህንን እንመለሳለን የጴንጤቆስጤ ቀን ልምምድን ተሞክሮን በተመለከተ ዛሬስ በምን አይነት መልኩ ነው መንፈስ ቅዱስ የሚሰራው? ወገኖቼ በብሉ ኪዳን ስለ አባት ስለ ልጅ ብዙ ተጽፏል። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ግን አልተጻፈም ወይም የለም ማለት አይደለም። ቅድም እንዳየነው በሦስተኛ ደረጃም ስለተጠቀሰ ያነሰ ማንነት ያነሰ ባህሪ አለው ማለትም አይደለም። ወይም እንደ አብና ወልድ አስፈላጊ አይደለም የሚልም እንድምታ መጽሐፍ ቅዱስ የለውም። እንደውም በኢሳያስ 63 ቁጥር 10 ላይ መንፈስ ቅዱስ ቃል በቃል እንደተጠቀሰ እንመለከታለን። ይህ የሚደንቅ ነው። ኢሳያስ 63 10 የእግዚአብሔር ቃል እንዲህ ይለ እርሱ እነርሱ ግን ምናሉ አመፁ፣ ቅዱስ መንፈሱንም ቅዱስ መንፈሱንም ምናሉ አስመረሩ። አያቸው ማመፅ እግዚአብሔርን ማስመረር፣ አምላክ ከተማረረ ምንድን ነው የምንሆነ? ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው። እርሱም እንዲህ ብሎ የቀድሞውን ዘመን አሰበ፣ የበጎቹን እረኛ ከባህሩ ያወጣው ወዴት ነው ያለ? ቅዱስ መንፈሱንም በመካከላቸው ያኖረ ወዴት ነው ያለ? ይህ ሀሳቡ ምንድን ነው? እንግዲህ የእንግሊዘኛውን ስናይ መንፈስ ቅዱስ መንፈስ ቅዱስን አስመረሩ። ዴይ ቨክስድ ሂዝ ሆሊ ስፒሪት። ከዛ በኋላ እዚ ጋር የቀድሞውን ዘመን አሰበ የሚለው የሙሴን ዘመን ነው። ምክንያቱም የነዛን የእስራኤልን የበጎቹን እረኛ ማን ነው በምድረ በዳ የመራቸው? ከባህሩ ከውሃው መጀመሪያ ሙሴን ምን አደረገው? አዳ ነው አደለ እንዴ? ትዚህ ይላችኋል። እግዚአብሔር በድንቅ አሰራሩ ከውሃ ላይ የተገኘውን ሙሴ ወደ ፈርዖን ቤት ይገማል። ከዛ በኋላ ያው ባለፈው ክፍል አንድ ላይ እንደተመለከት ነው። የእግዚአብሔር ሕዝብ እንዲመራ እጣ ይወድቅበታል። እሱን ያወጣው ወዴት ነው? ቅዱስ መንፈሱንም በመካከላቸው ያኖረ ነው የሚለው ቅዱስ መንፈሱንም በሱ ላይ ያደረገው የሚለው ትርጉም ትክክለኛውን እናገኛለን። እሱ የት ነው እያለ ኢሳያስ ነቢዩ በመንፈስ ቅዱስ ሆነው ይጠይቃል። መንፈስ ቅዱስ በጴንጤቆስቴ ቀን ከመምጣቱ በፊት አልነበረም ወይም በግላዊ ማንነቱ በድነት ስራ ላይ አልተሳተፈም ለማለት የሚያስደፍር አንዳችም ማስረጃ የለም። ይልቁንም አሁን እያየን እንዳለ ነው፣ በንቃት በብሉይ ኪዳን በመለኮት ስራ ላይ በመሳተፍ በተለይ በተለይ ወገኖች ስሙ፣ ስጦታዎቹን በመስጠት እግዚአብሔርን በሚያምኑ ልቦች ውስጥ ይኖር ነበረ። በሙሴ ውስጥ እንደነበረ በተለይ በዘውልቅ 11 25 ላይ በርካታ ስፍራ እግዚአብሔር መንፈስ በሙሴ ላይ ከዛ በኋላ ደግሞ ከእግዚአብሔር አሰራር የምናየው ምንድነው? በሙሴ ላይ ከነበረው መንፈስ ወስዶ በሰባዎቹ ላይ እንዳስቀመጠ ይናገራል። እግዚአብሔር መንፈሱን በእነሱ ላይ እንዳወረደ ዘውልቅ 24 ሁለት ላይ በላዓምን ታስታውሳላችሁ። ለመድገም ተነስቶ ምንድን ያደረገው፣ በላዓምም ዓይኑን አንስቶ እስራኤል በየነገሩ ተቀምጦ አየ። የእግዚአብሔር መንፈስ በላዩ መጣ ይላል። በርካታ ጥቅሶች አሉ። እነዚህን መጽሐፉ ላይ በደምታላቸው